so በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበርም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቀሱ። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ ይመልሱልን ሲሉ ጠይቀዋል። ኬኔዲ አባተ ተከታትሎታል። ይህ ሮሮ በትግራይ ክልል ወደሚገኙ ዩኒቨርሲቲዎች ልጆቻቸውን የላኩ ወላጆችና ሌሎች የተማሪዎች ቤተሰብ አካላት የሚያሰሙት የተማጽኖ ሮሮ ነው። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን መልሱልን ሲሉ ጥያቄያቸውን አሰምተዋል። በመቀሌ ዩኒቨርሲቲ ኮያ ካምፓስ የአምስት አምስተኛ ዓመት ተመራቂ ልጅ እንዳለቻቸው የነገሩኝ ወይዘሮ ኢየሩሳሌም ታፈሰ የተማጽኖ ድምጻቸውን ለማሰማት ከተሰባሰቡ ሰዎች አንዷ ናቸው። አንድ ነገር ሲሞላ አንድ ነገር እንጠይቀለን ይሄ ለእኛ ችግር ፈጥሮብናል ብሎ ነው ሚኒስቴር ያነጋገረ እና አሁንም ኃላፊነት የወሰደው ዩኤን ነው። ይሄንንም ጥሩ ምላሽ ከሰጠን በኋላ ወደኋላ ያፈገፈገበት ምክንያት ሊገባን አልቻለም። እኛ ወላጆች በጭንቀት ታመናል ታመናል። ስለዚህ አሁንም የዓለም መንግሥት ሁሉ ይስማኔ እንጉዲ ይህን ሁሉ ነገር ይስማንኛ ማለቃችን ነው። እባካችሁ ስለ መድኃኔዓለም ስለ መድኃኔዓለም ልጆቻችን፣ እንስቱን በችግር ያሳደግናቸው ልጆቻችን፣ ልጆች ስለማሳደግ ስንት መስዋዕትነት ከፍለናል። አሁን ይህ ሁሉ መን ቀረ ልጆቹ እስክሪፕቶና ወረቀት ነው ይዘው ሄዱት። እስክሪፕቶና እና መንግስት ሲወጣ ወታደሩን ሲያወጣ ልጆቻችን ማውጣት ሲገባው እዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርዓቱ ነው የያዘው። ግን ለሚቀጥለው ነገር ምንድን ነው ዋስትና ያላቸው? እባካችሁ እባካችሁ የዓለም መድኃኒት አንተ ታረቀን ታረቀን። የተባበሩት መንግስታት በትግራይ ክልል ባሉ ዩኒቨርሲቲዎችና በኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር መካከል በመሆን ከሌሎች የኢትዮጵያ ክፍሎች በክልሉ የሚገኙ ተማሪዎችን የማስመለሱን ኃላፊነት ለመወጣት ቃል ገብቶ እንደነበር የተማሪ ወላጆችና ሌሎች ቤተሰቦቻቸው ይናገራሉ። ከተማሪ ወላጆች መካከል የሆኑት ወይዘሮ ፍሬህይወት ገብረ ህይወትና አቶ ቢንያም አስራት የተባበሩት መንግስታት ከኢትዮጵያ መንግስት በኩል የጠየቀው የነዳጅና ሌሎች አቅርቦቶች ጥያቄዎቹ እንደ ተመለሱለት ማረጋገጣቸውን ገልጸው፣ ይሁንና ድርጅቱ ኃላፊነቱን አልተወጣም ይላሉም። አሁን 24 ቀን ሆነን እነዚህ ልጆች ከእግዚአብሔር ጋር መቼም በትግራይ ህዝብና ያው በዩኒቨርሲቲውም ስር ስላሉ የሆነ ነገር ቀምሰው ያድራሉ ብለን እኛ እናስባለን። ግን ስናደርግ በነበረው እንቅስቃሴ ትናንትናም ከፍተኛ ትምህርት ኮሚሽን ነው ሄደን ስንጮየዋል ነው ዩኤን በመንግስት በኩል አንዳንድ ነገሮች እንዲሟሉለት የጠየቀው ጥያቄ በሙሉ ዩኤን ተስተካክሎለት ቀርበዋል። እኛ ልጆቹ ሐምሌ 11 ቀን እስከ 14 ባለው ጊዜ ውስጥ ተጠናቀው አገራቸው ማለት እዚሁ አዲስ አበባ የክፍለ ሀገሩን በክፍለ ሀገር እንደሚገቡ ነበር የተሰጠን። ሆኖም በ11 ስንጠብቅ ልጆቹ አልመጡም። ይህንን ኃላፊነት ዩኤን እንዴት መውሰድ አቃተው? በስፍራ ውስጥ ተገኝቶ ለምን ይህንን ነገር አልተገበረውም? አሁንም ይህንን ነው እኛ ዩኤንን የምንጠይቀው። ዩኤን ከዚህ በፊት የገባልን ቃል ሁሉ ነገር እኛ ይዘነዋል የቀረን ምንድነው የነዳጅ ብሎ ነው የጠየቅን። እንደም እንደውም የነዳጅ የነዳጅ የሚለው መልእክት መንግስት ጋር ይዘን ሄድን። መንግስትም ያ የነዳጅ የሚባለውን ነገር ሬዲ እንዳደረገ የተነገረን ማለት ነው። እስከ መኪናው እንደውም በተማሪዎች ሁሉ እስከ አምስት መቶ ብር ድረስ ክፈሉ ተብሎ ያ ነገር ሁሉ ዝግጁ እንደተሆነ የተነገረ ስለዚህ፣ ያ ሁሉ እነሱ ያሉት ነገር ከቀረበ ይህን ምንድን ያገደው? እሱን ነው እኛ ትልቁ የዛሬው ጥያቄያችን። ዛሬን ጨምሮ ለሶስት ጊዜያት የተባበሩት መንግስታትን ደጅ ከመጥናት ጀምሮ መፍትሄ ፍለጋ ወደ ተለያዩ አካላት ቢሄዱም ከተስፋ ውጭ ተጨባጭ ውጤት እንዳላገኙ የሚገልጹትና በመቀሌ አይደር ካምፓስ ሁለት ሴት ልጆች አሉኝ ያሉት ወይዘሮ ገነት ሮባ አስቸኳይ መፍትሄ እንዲሰጣቸው ይጠይቃሉ። መቀሌ ዩኒቨርሲቲም በመቀሌ ላይ ባለው አጠቃላይ ቀለብ የለኝም እስከ በሐምሌ ሀያ ድረስ ከዛ ውጭ ሪስኩን አልወስድም እኔ ብሎ ነው። ከዚህ በኋላ የኛ ልጆቻችን ምን ድል ያላቸው ማን ነው ኃላፊ የሚሆን? እግዚአብሔር ይመስገን፣ ከእግዚአብሔር በታች የትግራይ ህዝብ ነው። አሁንም ከተበተነ በኋላ እንኳን የትግራይ ህዝብ አቅፎ እንደሚይዝልን እናውቃለን። ግን ዩኤንም የማይጨበት ተስፋ ሳይሆን የምንይዘው የምንይዘውን ነገር ያድርግልን ከጦርነት ውስጥ ብዙ ነገሮችን የሚሰራ ነው ዩኤን ማለት ስለዚህ ይሄ ነገር ምንድነው የተቸገረው የምንረዳውም ነገር ካለ ይንገረን በግልጽ ተነግሮ የሆነ መፍትሄ ተደርጎ ልጆቻችን ይምጡልን የእናት እንባዋ ጥሩ አይደለም ጸሎታና ምርቃቷ ነው የእናት ጥሩ የሚጠቅመው እንጂ የእናት እንባ ጥሩ አይደለም ለማንም ጥሩ አይደለም የወላጆች ተወካይ ኮሚቴ አባል በመሆን በአዲስ አበባ ከተባበሩት መንግስታት ኃላፊዎች ጋር ተማሪዎቹን ማስወጣት በሚቻልበት ጉዳይ ላይ ሲነጋገሩ መቆየታቸውን የሚገልጹት አቶ ዳንኤል አስራት ተመድ በስተመጨረሻ ተማሪዎችን መያዣ በማድረግ ከስምምነት ውጭ የሆኑ ቅድመ ሁኔታዎችን መንግስት እንዲፈጽም ስለመጠየቁ ያነሳሉ። ትላንት ሚኒስትሩ ቢሮ ሄደን ነበር። ዋናው ሚኒስትር ለዚሁ ጉዳይ ጠቅላይ ሚኒስትር ቢሮ ሄደዋል ተባል። ምክትል ሚኒስትሩ አነጋግረው ነው መረጃዎች በሙሉ በእጃቸው ይዘው አሳይተው ናል ከመንግስት በኩል የሚያስፈልጉት ሪኳይርመንቶች በሙሉ መሟላታቸው ነው። ዩኤን ግን ቃል በገባው መሰረት እየሄደ እንዳልሆነ አዳዲስ ጥያቄዎች በፊት አግሪመንቱ ላይ ያልነበሩ ለምሳሌ ቴሌኮሚኒኬሽን ስራ ይጀምር፣ ፍላይት ይጀምር፣ ባንኮች ይከፈቱ የመሳሰሉ እኛ ከጠየቅነው ጥያቄ ጋር የማይገናኝና ከጀመሩት ነገር ጋር ከአግሪመንታቸው ጋር የማይገናኝ አዲስ ጥያቄ ሬዝ አድርጓል ዩኤን ይህን በተመለከተ ዛሬ ከዩኤን ሳይድ ማነጋገር ስላለብን ብለን ነበር እዚ የመጣ ነው። ጭራሽ አሁን መጨረሻ የደረሰን በጣም አሳዛኝ የሹፈት መልስ ሶንጌ እሁድ ስለምገባ ሰኞ አራት ሰዓት ቀጥራችኋለች፣ እዚ አናግራችኋለሁ ብላለች። ጃስት ኦን ዘ ዴድ ላይን ምንድን ነው የሚያረጉልን እኛ? ልጆቹ ይሄ ሁሉ እንትን ከሆነና ከወጡ ከግቢና ከተበተኑ በኋላ ዩኤን ምንድን ነው የሚያደረግልን ምንም ለማያደርግልን ነገር እስከ ዛሬ ድረስ ጊዜያችንም በላብን። ሌላ መንገድ እንሞክር ነበር። በዩኤን መቶ ፐርሰንት ተስፋ ቆርጠናል። እናዝናለን፣ እናዝናለን። ምንም እንኳን ከተማሪዎቹ ጋር ባይገናኝም ተመድን ጨምሮ የተለያዩ አካላት ለሰብአዊ አገልግሎቶች ተደራሽነት ይረዳ ዘንድ የፌዴራል መንግስት በትግራይ ክልል እንደ መብራትና ስልክ ያሉ አገልግሎቶችን በተሟላ መልኩ እንዲያቀርብ በተደጋጋሚ መጠየቃቸው ይታወሳል። የተማሪ ወላጆች በተመድ ላይ ስላቀረቡት ወቀሳ ምላሽ ለማግኘት እንዲሁም በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ከክልሉ ውጭ ከሌሎች የኢትዮጵያ አካባቢዎች የሄዱ ተማሪዎችን ለማስወጣት ድርጅቱ ስለሄደበት ርቀት ለመጠየቅ በአዲስ አበባ የሚገኘውን የድርጅቱን ሰራተኞችና ኃላፊዎች ለማግኘት ቪኦኤ በተለያየ መንገድ ያደረገው ጥረት አልተሳካም። የሳይንስና ከፍተኛ ትምህርት ሚኒስቴርንም እንዲሁ ለማግኘት ጥረት ብናደርግም ሊሳካልን አልቻለም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሚኒስቴሩ በዚህ ጉዳይ ላይ የሰጠው ምላሽም የለም። ይሁን እንጂ በተለያየ ቀውስ ውስጥ በሚገኘው የትግራይ ክልል ባሉ ዩኒቨርሲቲዎች ስላሉ ልጆቻቸው የሚቃትቱት ወላጆቻቸው እስካሁን ለልጆቻችን ድጋፍና ጥበቃ አድርገዋል ያሉትን የትግራይን ክልል ሕዝብ አመስግነው ይህ ተግባር እንዲቀጥልም ተማጽኗቸውን አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ላደረሰን ዘገባ እናመሰግናለን። በሌላ በኩል መቀሌ ዩኒቨርሲቲ ከሐምሌ 20 2013 ዓ ም ጀምሮ በተማሪዎች ላይ ለሚከሰተው የምግብ እጥረት ኃላፊነቱን አልወስድም ብሏል። ዩኒቨርሲቲው የሰኔ ወር በጀት እንዳልተላከለትና በባንክ ያለውን ገንዘብም ማንቀሳቀስ እንደተቸገረ ገልጿል። ሙልጌታ ጽብሀ አጠር ያለ ዘገባ አለው። የመቀለ ዩኒቨርሲቲ ፕሬዚደንት ጽህፈት ቤት ባወጣው የጽሁፍ መግለጫ ከሳይንስና ከፍተኛ ትምህርት ሚኒስትር ከተባበሩት መንግስታት አዲስ አበባና መቀለ የሚገኙ ጽህፈት ቤቶች እንዲሁም ከክልሉ መንግስት ጋር በመነጋገር አራት ሺ ስምንት መቶ ዘጠና ስድስት ከትግራይ ክልል ውጭ የመጡ ተማሪዎች ወደ ቤተሰቦቻቸው ለመመለስ የተደረገው እንቅስቃሴ አለመሳካቱ ገልጿል። ዩኒቨርሲቲው በመግለጫው ሐምሌ አስራ አንድ ሁለት ሺ አስራ ሶስት ዓመተ ምረት ተማሪዎች የያዙ የመጀመሪያዎቹ አስር አውቶቡሶች ወደ አፋር ክልል አ በዓላ ወረዳ ሲደርሱ በክልሉ ልዩ ኃይል እንዲመለሱ ተደርጓል ሲል አስታውቋል። ተማሪዎቹ የሚቀበሉ የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች በቦታው እንዳልተገኙና በቦታውም ተማሪዎቹ ተረክበው የሚወስዱ አውቶቡሶች አልነበሩም ብሏል። በዚህም ጉዞው አጅበው በተንቀሳቀሱ የተባበሩት መንግስታት ሰራተኞች አውቶቡሶቹ እንዲመለሱ ተደርጓል ሲል ገልጿል። የመቀሌ ዩኒቨርሲቲ በመግለጫው በባንክ የነበረው ገንዘቡ እንዳይንቀሳቀስ እንደተደረገበት የሰኔ ወር በጀትም እንዳልተላከለት እንዲሁም የ2ለ አራት በጀትም እንዳልተለቀቀለት አስታውቋል። ከ ከ10ሺ በላይ የቅድመ ምረቃ ተማሪዎች እንዳሉት የገለጸው ዩኒቨርሲቲው ለምግብ አቅርቦት ግዢ መፈጸም አለመቻሉ የነበረው የምግብ ክምችትም እንዳለቀ ገልጿል። በተጨማሪም ዩኒቨርሲቲው ከ7500 በላይ ሰራተኞቹ ደሞዝ ከሰኔ ወር ጀምሮ አለመክፈሉና በትግራይ ባለው የስልክ የኢንተርኔት ኤሌክትሪክ አገልግሎቶች መቋረጥና የነዳጅ አቅርቦት መከልከል ዩኒቨርሲቲው እንቅስቃሴ መስተጓጎሉ አስታውቋል በዚህም ከአሁን በኋላ ተማሪዎቹ ማቆየት እንደማይችል የገለጸው ዩኒቨርሲቲው ለሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹ ወደ ቤተሰቦቻቸው ለመላክ መቀለ ድረስ አውቶቡሶች ልኮ እንዲያጓጉዝ ጠይቅ ያለሁ ብለዋል መግለጫው። በእነዚህ ምክንያቶች ከሐምሌ ሀያ በኋላ በተማሪዎች ላይ የሚፈጠር የምግብ እጦት ኃላፊነት እንደማይወስድ ለፌዴራሉ መንግስት ማሳወቁ የመቀለ ዩኒቨርሲቲ ገልጿል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም